ጥያቄ 34 የሚያስደስትህ ነገር ሲያጋጥምህ ምን ትላለህ? መልስ አልሐምዱ ሊላህ አለዚ ቢኒዕመትህ ተቲሙ አሳሊሓት። ትርጉሙም ያ በጎችም በጸጋው የሚሞሉት አላህ መላ ምስጋና ተገባው ማለት ነው። አልሓኪም ዘግበውታል።